ለሁላችንም የምትመች ኢትዮጵያን በጋራ እንገንባ በሚል ርዕስ የተካሄደው የሰላም ጉባኤ በዛሬው ዕለት ተጠናቋል። አዲስ አበባ ላይ በተካሄደው የማጠቃለያ ዝግጅቱ ጠቅላይ ሚኒስትር አብይ አህመድ ተገኝተው ንግግር አድርገዋል። ፀሐይ ዳምጠው የሚከተለውን ዘገባ ልካለች። በሰላም ኮንፈረንሱ ላይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው መልእክት አስተላልፏል። ሀብታም መሆን ብቻ በቂ አይደለም ብላችሁ የአመራርነት ሚናችሁን ለመወጣት ጊዜያችሁን፣ ገንዘባችሁን በማባከን ሳይሆን በማበልጸግ ለሀገር ሰላም የሰራችሁ የኢትዮጵያ ባለሀብቶች እንኳንም ባለሀብቶ ናችሁ። ባለሀብቶቻችንን በተለየ መንገድ መመልከት እንድናቆምና እንድናከብራችሁ የሰላም አምባሳደር መሆን፣ ማስተባበር፣ ማቅናት፣ ማልማት፣ መምራት እንደምትችሉ ያሳያችሁበት አጋጣሚ ስለሆነ ከብልጽግና ፓርቲ ጋር ጠንካራ አምራር በመስጠት ኢትዮጵያን እንደምታሸጋግሯት ያለኝን ተስፋ ላረጋግጥላችሁ ፈልጋል። እንዲሁም የመንግስትም የህዝብም አባት የሆናችሁና ማህበረሰቡ ወዶና ፈቅዶ አባገዳ ሽማግሌ ብሎ የሰየማችሁ የከበዳችሁ የዕድሜ ባለጠጎች እናንተ የሁለት ህዝቦችን ሳይሆን የዚችን ዓለም ሰላም ለማምጣት የምትጸልዩ፣ የምትመክሩ፣ የምትገስጹ ስለሆናችሁ እንኳንም አባገዳዎች እንኳንም ሽማግሌዎች ያላት ሀገር ሆነች ኢትዮጵያ። ኮንፈረንሱ ባለፉት ሳምንታት በአማራና በኦሮሚያ ክልላዊ መንግስት የንግድ ማህበረሰብ፣ የማህበራዊ መገናኛ ብዙሃን ባለሙያዎች፣ ወጣቶች፣ የሃይማኖት አባቶች እና የተለያዩ የህብረተሰቡ ክፍል ሲወያይበት የቆየ ማጠቃለያ ነበር። የሰላም ሚኒስትር ወይዘሮ ሙፍሪያት ከሚል ሰላም ለሁላችን አስፈላጊ ነው። ሰላም ሲኖር ነው ሀብት ማፍራት የምንችለው፣ ስሉም ተደምጧል። የዛሬውን መድረክ ሆነ ቀደም ብለው የተካሄዱ የወጣቶች የሀገር ሽማግሌዎች፣ የባለሀብቶች፣ የፖለቲከኞች ወዘተ መድረኮችን በማዘጋጀት ሰላም የአንድ ወገን የአንድ ቡድን የአንድ ግለሰብ የአንድ ተቋም ብቻ ሳይሆን የእያንዳንዱን ዜጋ አስተዋጽኦ፣ የሁላችንንም የጋራ ጥረት የሚፈልግ ጉዳይ መሆኑን በማመን ይህን ያስተባበራችሁ የኮሚቴ አባላት ጥረታችሁ የመጀመሪያ ምስራችሁን ማፍራት የጀመረበት ምዕራፍ ላይ በመድረሳችሁ እንኳን ደስ ያላችሁ ያልኩ ያለኝን ምስጋናና አክብሮት በራሴና በሰላም ሚኒስቴር ስም ለመግለጽ እወዳለሁ። ለአሜሪካ ድምፅ ሀይ ዳምጦ ነኝ ከአዲስ አበባ Oh, you